ከሽብር ተግባር ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ሁለት የአሃዱ ራዲዮ ጋዜጠኞች አንዷ መፈታቷ ተገለጸ። የአሃዱ ራዲዮ ዘጠና አራት ነጥብ ሶስት ጋዜጠኞች ሉአም አታክልቲ ዛሬ በዋስ መፈታቷን ጠበቃዋና የምትሰራበት ተቋም ለአሜሪካ ድምጽ አስታውቀዋል። ሌላው የጣቢያው ጋዜጠኛ ክብሮም ወርቁም በዋስ እንዲለቀቅ ፍርድ ቤት መወሰኑ ታውቋል። ኬኔዲ አባተ ዝርዝሩን ያሰማናል። ከሽብርተኛ ድርጅት ጋር ግንኙነት በመፍጠር ወንጀል ጠርጥሬያት አለው በሚል ፖሊስ ጥቅምት 12 2014 ዓ ም ምሽት ላይ በቁጥጥር ስር ያዋላት የአሃዱ ራዲዮ 94.3 ጋዜጠኛ ሉዋማት አክልቲ ከሶስት ሳምንታት በኋላ በ10 ሺህ ብር ዋስ ዛሬ መለቀቋን ጠበቃዋ አቶ ጥጋቡ ደሳለኝ ገልጸዋል። ጋዜጠኛዋ ጉዳዩን ሲከታተል በነበረው ፍርድ ቤት ዋስትና የተፈቀደላት ከሳምንት በፊት እንደነበረም ጠበቃዋ አስታውሰዋል። የዛሬ ሳምንት በአስር ሺህ ብር ዋስትና እንድትወጣ የተፈቀደላት። ነገር ግን ሰኞ ዕለት ጥቅምት ሀያ ዘጠኝ ሁለት ሺህ አስራ አራት አመተ ምህረት የእሷ ፖሊስ ኮሚሽን መርማሪ ፖሊስ ይግባኝ ይጠይቃለሁ፣ በተሰጠው ውሳኔ ቅር ተሰኝቻለሁ ስላለ የይግባኝ አቤቱታ ገብቶ ነበረ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታ አስገብቶ ግራ ቀኙን ክርክር አድርገን ተገቢውን ሁኔታ ካስረዳን በኋላ ፍርድ ቤቱም ይህንኑ አመዛዝ ነው። ጥቅምት ሰላሳ ሁለት ሺህ አስራ አራት ዓመተ ምህረት የስር ፍርድ ቤቱ የሰጠው ውሳኔ ዋስትና መፈቀዱ ሕጋዊና ተቀባይነት ያለው አሰራር ነው ብሎ የስር ፍርድ ቤቱን ቤቱ አጋጠና ከዳር ተሶስት ባለው ፌዴራል ፖሊስም ደግሞ ግለሰቧን የሚፈልግ መሆን አለመሆኑን ደግሞ በበኩላቸው አሻርሰው ዛሬ ተዳርሶት ሁለት ሺ አስራ አራት ዓመተ ምህረት ከቀኑ ስድስት ሰዓት ቀሩ ላይ ተለቃ ከቤተሰቦቿ ጋር ተገናኝታለች፣ ማለት ነው። ጋዜጠኛ ሉዋማ ታክልቲ ከእስር መለቀቋን የአሃዱ ራዲዮና ቴሌቪዥን ድርጅት ባለቤትና ዋና ስራ አስፈጻሚ አቶ እሸቱ በላይም ለአሜሪካ ድምፅ አረጋግጠዋል። ይሁንና ሉዋም በፖሊስ ከተያዘች ከአራት ቀናት በኋላ ጥቅምት 162014 ዓ ም በቁጥጥር ስር የዋለው ሌላው የአሃዱ ራዲዮ 943 ጋዜጠኛ ክብሮም ወርቁ ዛሬ ዋስትና ቢፈቀድለትም ከእስር አለመለቀቁን ነው አቶ እሸቱ የተናገሩት። እሷ ተፈታ ቤቷ ገብታለች። እሱ ግን ገና አሁን እስከ አሁን ሰዓት ድረስ ገና በዋስ መፍት ተፈቅዶለት ግን ፖሊስ አለቅቅም ነበር ይ ፕሮሴስ እያደረጉ ስለነበር እንግዲህ፣ እንዳለፈው እንዳለፈው ከሆነ የእሷን መልሰው ይግባኝ ጠይቀውባት ስለነበር አሁን ከይግባኝ በኋላ ነው እሷ እንደገና ፍርድ ቤቱ ምንም አይነት እንትን ስላላገኘባት፣ ይደ የእሱም እንደዚሁ ይሆናል ብዬ ነው የማስበው። ዛሬ በፍርድ ቤት ዋስትና የተፈቀደለትን የጋዜጠኛ ክብሮም ወርቁን ጉዳይ በተመለከተ ጠበቃው አቶ ጥጋቡ ደሳለኝ ደግሞ እንዲያብራራሉ። ክብሮም ወርቁ በዛሬው ዕለት ህዳር ሶስት ሁለት ሺህ አስራት ዓመተ ምሕረት የእግራዊ ቀኛችንን አመዛዝኖ ፍርድ ቤቱ በአስራ አምስት ሺህ ብር የገንዘብ ዋስትና እንዲለቀቅ ዛሬ ወስኖ የመፈቻ ትእዛዙንም ፈታውን ነበረ። ይህንን የመፈቻ ትእዛዝ ይዘን ስንሄድ እኔም ሆንኩ ወላጅ አባቱ ይዘን ሄድ ነበረ አዲስ አበባ ፖሊስ ኮሚሽን መርማሪ ፖሊሱ ግን በዋስትና ፈቃድ አሰጣጡ ላይ ቅር ስለተሰኘው ሰኞ ዕለት ይግባኝ ስለምጠይቅ ተጠርጣሪውን ልለቀው አልችልም በሚል አሁንም እዛው በአዲስ አበባ ፖሊስ ኮሚሽን ቅጥር ግቢ ውስጥ ነው ያለው፣ ወይም ማረፊያ ያለው ማለት ነው። ሁለቱ ከሽብር ተግባር ጋር በተያያዘ የተጠረጠሩት ጋዜጠኞች በፍርድ ቤት ነፃ ከተባሉ ተቋሙ ወደ ስራ ገበታቸው እንደሚመልሳቸው የአህዱ ራዲዮና ቴሌቪዥን ባለቤትና ዋና ስራ አስፈጻሚ አቶ እሸቱ በላይ ተናግረዋል። ፍርድ ቤቱ ነጻ እስካላት ድረስ የሲቪል ራይት አላት ስራቸው ወደ ስራቸው የሚመለሱበት አግባብ ይኖራል። የዲስፕሊን እርምጃዎች እስከምናጣራ ድረስ አክቹዋሊ ድርጅቱም እገዳ ያልኩባቸው ነበር። በወቅቱ ለጊዜውም ቢሆን እገዳ የጣልንባቸውን ነገሮች አንስተንላቸዋል። ሚቤትኛ አሁን ተነስቶላቸዋል። በድርጅቱ ነጻ ናቸው እስከተባለ ድረስ ግን እኛ ችግር የለብንም ለማሰራቱ ዲስፕሊናቸውን ጠብቀው ከዚህ በፊት እንደሚሰሩት ሰባቸውን፣ የህወሀት ኃይሎች የሀይቅ ከተማን እንደተቆጣጠሩ በመግለጽ በአሃዱ ራዲዮ ለስርጭት የበቃ ዘገባ በወቅቱ ሁለቱ ጋዜጠኞች በወንጀል ከተጠረጠሩባቸው ነጥቦች መካከል አንዱ ስለመሆኑ መገለጹ የሚታወቅ ነው። አሃዱ ራዲዮ የአሜሪካ ድምፅ ተባባሪ ሚዲያ የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣን ከጥቅምት 192014 ዓ ም ጀምሮ የኤፍኤም ራዲዮ ጣቢያዎች የውጭ ፕሮግራሞችን በቀጥታ ተቀብለው እንዳያስተላልፉ ማገዱን ተከትሎ አሜሪካ ድምፅም በጣቢያው የሚያደርገው ስርጭት መቋረጡ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።